ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር እኔ ብሰማ አብደላ የዋግዢ ኪምራንዶ የአካባቢ ጤና ንብረቶች የአካባቢ ንብረት ግብር ላይ በማስወገድ የአእምሮ ጤንነት እንክብካቤ አገልግሎት በገንዘብ እንዲረከብ የሚያስገድደው ግብር ሕግን ፈርመዋል። ረቡዕ ሕግ የሆነው ይህ እርምጃ በ2 አምስት የመንግስት ዜሮች ግብርን የሚከፈለው ሲሆን ከሶስት አመት በፊት የጸደቀ የግብር ቅነሳዎች በጥር 2023 እንደሚጀምር ችለዋል። የደቡብ ሶስሪ ከተማ ምክር ቤት በከተማ ላይ በቀረቡ አስራ ስድስት ክሶች እና አሁን ባለቀበት የባይ ጋዝ ተክል ላይ የራሱን ድርሻ ለመወጣት ግማሽ ሚሊዮን ዶላር ክፍያ ፈቀደ። የቤት ባለቤቶች ያቀረቡት ክስ ፋብሪካው በከተማ የፍሳሽ ማስወገጃ ስርዓት ውስጥ ጭካኔ ውስጥ በመላክ ቤቶቻቸው እንዳወደሙ ከሰዋል። ስምምነቱ ከተማው በጊ ኤክሶ ኢንጂነሪንግ፣ ሶስት የኢንሹራንስ ኩባንያዎች እና ሌሎች ሁለት ኩባንያዎች በደምሩ አንድ ነጥብ ሰባ አምስት ሚሊዮን ዶላር እንዲከፈል ይጠየቃል። ቢግ ኦክስ የሚተሙ ለመፍጠር እና ለመሸጥ ጠንካራ የኢንዱስትሪ ቆሻሻ ዋ በመለየት በመስከረም ሁለት ሺ አስራ ስድስት ስራውን ጀምሮ ነበር። በሁለት ሺ አስራ ዘጠኝ እስኪዘጋ ድረስ ለብዙ አካባቢ ጥሰቶች ተቀሷል። በሰሜን ምስራቅ በነብራስካ የሚገኘው ጤና ባለስልጣናት የአዲስ ኮቪድ አስራ ዘጠኝ አይነቶች ችግር ለይተው አውቀዋል። የዴልታ ልዩነት ከህንድ የመጣ ሲሆን በቀላሉ እንደሚሰራጭ ይታመናል። የነበራስካ ጎልማሳ ህዝብ ሰባ ፐርሰንት የሚሆኑ ለኮሮና ቫይረስ ክትባት ክተተል እያቀረበች ነው። ነገር ግን የተክሱ ስርጭት ፍጥነት መቀዝቀዙን ቀጥሏል። ሲዲሲ እንደገለጸ ከ18 እና ከዚያ በላይ ለሆኑ የነበራስካ ወደ ስልሳ ስድስት ፐርሰንት የሚሆኑ ቢያንስ እስካርብ ድረስ ቢያንስ አንድ ጊዜ ኮሮና ቫይረስ ወረሽ ወስደዋል። ይህ መጠን ከሁሉም ግዛቱ መካከል 24ተኛ ደረጃ ላይ ይገኛል። የደቡብ ዳኩታ ጤና ባለስልጣናት ወረሽኙ ከተከሰተበት የመጀመሪያ ቀናት አንስቶ የኮሮና ቫይረስ ጉዳዮች በጣም ዝቅተኛ ወደነበረበት ደረጃ ቢቀነስም የበሽታው በቂ ሰዎች ከተገ በብልግ ወጥ በበላይ ወጥ የቫይረስ ደጋም ማየት እንደሚቻልም አስጠንቅቋል። አመሰግናለሁ።